ዩናይትድ ስቴትስ ባለፈው ዓመት ባካሄደችው ምርጫ አሸንፈው አርባ ስድስተኛ ፕሬዚደንቷ ሆኖ የተመረጡትን የጆ ባይደንን ድል ባለመቀበል ልክ የዛሬ ዓመት ታኅሳስ ሀያ ስምንት በተወካዮች ምክር ቤቱ ላይ የተፈጸመው ጥቃት አንደኛ ዓመት እየታሰበ ነው። በኮንግረሱ ላይ በተካሄደው ወረራና ጥቃት ውስጥ ተሳትፈዋል የተባሉ ሰባት መቶ ሀያ አምስት ሰዎች ተይዘው ታስረዋል። በዕለቱ ስለተከሰተው ሁኔታና ስለ ድርጊታቸውም በተለያዩ ወንጀሎች የተፈረደባቸው ሰዎች ከአንድ ዓመት በኋላ እየተናገሩ ናቸው። ፕሬዚደንት ጆ ባይደን እና ምክትላቸው ካማላ ሃሪስ በምክር ቤቱ ላይ የተፈጸመው ጥቃት በእንደራሴዎችና በአሜሪካ ዲሞክራሲ እንዲሁም በሕገ መንግሥቱ ላይ ያሳደረውን ጫና የዳሰሱ ንግግሮችን አድርገዋል። በሕገ መንግሥታችን ላይ ትልቅ ስጋት ተጋርጦበታል ብለዋል ፕሬዚደንቱ። ምክትል ፕሬዚደንት ካማላ ሃሪስ ደግሞ የምርጫ ውጤትን ለመቀልበስ እስከ መሞከር ያደረሰን ሁኔታ የሚያሳየው ዴሞክራሲ እጅግ ስስና ተሰባሪ መሆኑን ነው። ካልተንከባከብነውና ነውና ካልጠበቅነው ይወድቃል ሲሉ አሳስበዋል። በዘጋቢዎቻችን የተጠናቀሩ ዘገባዎችን ኤደን ገረመው ለአብይ ርዕስ እንደሚከተለው አቀናጅተዋለች። ልክ የዛሬ ዓመት ታህሳስ 28 2013 የፕሬዚዳንት ዶናልድ ትራምፕ ደጋፊዎች በዩናይትድ ስቴትስ የተወካዮች ምክር ቤት ላይ ጥቃት አደረሱ። አሁን ላይ ከእነዚህ ውስጥ ከ725 በላይ የሚሆኑት በተለያዩ ወንጀሎች ተከሰው ታስረዋል። ከእነዚህ ተከሳሾች መካከል አንዱ የሆነውና ከፍሎሪዳ የመጣው ሮበርት ኮት ፓልመር የፖሊስ ባልደረባ ላይ አደገኛ በሆነ መሳሪያ ጥቃት በማድረስ የእሳት አደጋ ማጥፊያ በፖሊሶች ላይ በመርጨት እንዲሁም ሲሊንደር በመወርወር ወንጀል ተከሶ ጠንከር ያለ የአምስት ዓመት ፍርድ ተበይኖበታል። የአሜሪካ ድምጽ ከፓልመር ጋር ለመነጋገር ቀጠሮ ይዞ የነበረ ቢሆንም ፓልመር በእስር ቤት ውስጥ ኮቪድ በመያዙ ለይቶ ማቆያ ውስጥ ገብቷል። ይሁንና ፓልመር ከፍርዱ በፊት ለዳኛው በላከው ደብዳቤ ላይ የቀድሞውን የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕንና አማካሪዎቻቸውን ለጥፋቱ ወንጅሏል። ምርጫው እንደተሰረቀና እኛም ለዚህ በመቆም አምባገነንነት እንድንዋጋ የሐሰት ትርክታቸውን ሲግቱን ነበረ። ፊሊፔ ማርኮዝ የተሰኘው ሌላው በካፒቶል ሂል የህዝብ ተወካዮች ምክር ቤት ተገኝቶ የነበረና ከፍሎሪዳ የመጣ ያመፁ ተሳታፊም የሴኔተሮቹን ቢሮ ለመቆጣጠርና በዚህ አመፅ ላይ ለመሳተፍ ያነሳሳው ስለ ህገ ወጥ የሰዎች ዝውውር የሰማቸው ሀሰተኛ ትርክቶች ናቸው ይላል። ማርኮዝ የተከለከለ ቦታን ጥሶ መግባቱ ስህተት እንደሆነ በህግ ፊት ያመነ ሲሆን የ አስራ ስምንት ወራት አመክሮ ጊዜ ተበይኖበታል። በአሜሪካ ለአሜሪካ ድምጽ በላከው ደብዳቤ ላይም ይህን ስህተት የሆነ ታሪኬን ወደ ኋላ መተው እፈልጋለሁ ብሏል። ፊሊፔ ማርኮዝ እኔ ለዩቲዩብ አምዴና በመሰራቸው ነገሮች ላይ የውግ አጥባቂዎቹን አመለካከት በማሳየት ለመታወቅ ነበረ በቦታው የተገኘሁት። ሁኔታዎች ግን አስከፊ ነበሩ። በጆርጅ ዋሽንግተን ዩኒቨርሲቲ ውስጥ ጽንፈኝነትን የሚያጠኑት ጆን ሉዊስ የዛሬ ዓመት ወደ ካፒቶል ሂል ያመሩ ተከሳሾችንና ጉዳይ በአጽንኦት ይከታተላሉ። ጆን ሉዊስ እድሜያቸው ከ18 እስከ 80 የሚደርሱ ተከሳሾች አሉ። ከውበት ባለሙያ እስከ ነጋዴ፣ ከሳት አደጋ ፖሊስ እስከ ህግ አስከባሪ ወታደር በተለያዩ የህይወት መንገዶች ላይ ያሉ ሰዎችን ታገኛላችሁ። ከሰማንያ በመቶ በላይ የሚሆኑት ተከሳሾች መረጃ የተሰባሰበባቸው ከራሳቸው የማህበራዊ ሚዲያ ለጥፎችና ጽሁፎች ነው። ለአብነት የቴክሳሷ ጀነፈር ሊያን የተሰበረ መስኮት ጎር በመቆም ካፒቶል ሂል ገብተናል። ዛሬ በህይወቴ ልዩ ከሆኑት ቀናቶች መካከል አንዱ ነው በማለት የለጠፈች ሲሆን ይህም ከቀንደኛ ረባሾች መካከል ስሟ እንዲገባ አድርጓል። ጄኔፈር ራያን ታዲያ ከዛም በመቀጠል የቆዳና የጸጉር ቀለሟ ነጭ በመሆኑ እንደማትታሰርም በትዊተሯ ላይ ያስፍራለች። ይሁንና ፍርድ ቤት በቀረበችበት ወቅት ጄኔፈር ጥፋተኝነቷን በማመኗ የስልሳ ቀናት እስር ተበይኖባታል። ወደ ምክር ቤቱ የሄድኩት ለሁለት ደቂቃዎች ነበር በዛም ጸጸት ይሰማኛል። ስለ ሁኔታው በትዊተር ላይ መጻፌንም እጸጸትበታለሁ። ግን ደግሞ ነጻ ሀገር ነው። ላደረግኩት ነገር ኃላፊነት ወስዳለሁ። ያደረግኩትም ነገር ጥፋት ነው ብዬ አሁንም አላስብም። በሌላ በኩል የምክር ቤቱ አፈ ጉባኤ ናንሲ ፔሎሲ ቢሮ ውስጥ በመግባት ጠረጴዛ ላይ እግሩን ሰቅሎ የተቀመጠውና አንዳንድ ደብዳቤዎቻቸውንም እንደወሰደ የሚታመነው ሪቻርድ ባሬት አይነት ሰዎች ደግሞ በጉዳዩ ላይ አስተያየታቸውን ለመስጠት አይፈልጉም። ሪቻርድ በሰባት ክሶች የተከሰሰ ሲሆን በእስር ቤት ውስጥ ተለይቶ በመታሰሩና በአያያዙ ላይ ግን ቅሬታ አቅርቧል። ልትወዱኝም ልትጠሉኝም ትችላላችሁ። ስለ እኔ ምንም ላትወዱም ትችላላችሁ ነገር ግን ጉዳዩ ስለ እኔ አይደለም። እኔን ተውኝ። ይሄ የአሜሪካ ፌዴራል እስር ቤቶችና ሰዎች ስለሚያደርጉት ጉዳይ ነው። እለቱ ታዲያ እጅግ ብዙ የአእምሮ ጠባሳዎችንም ጥሎ አልፏል። በእለቱ በምክር ቤት ውስጥ የነበሩትና በወታደርነት ሀገራቸውን በኢራቅና በአፍጋኒስታን ያገለገሉት የኮሎራዶ ተወካይ ጄሰን ክሮው የነበረውን ሁኔታ እንዲህ ያስታውሱታል ወደ ታች ሳይ ፖሊሶቹ ወንበሮችን እያነሱ በሩን እያስደገፉት ባገኙት ነገር ሁሉ ምሽግ ይሰራሉ። ያኔ ነው ወጥመድ ውስጥ መሆናችንን ያወቁት። እንደማንወጣ ገባኝ። አብዛኞቻችንም በቀጣይ ምን ማድረግ እንዳለብን ማሰብ ጀመርን። እንዴት ነው የምንወጣው? እዚህ ሆነን ራሳችንን ለመከላከል እንሞክራለን፣ እንዋጋለን። ስለዚህ መጀመሪያ ያደረግኩት ነገር ቢኖር ለባለቤቴ በመደወል እንደምወዳት ነገርኳት ለልጆቹም እንደምወዳቸው ንገሪያቸው አልኳት። የምክር ቤቱን ጥቃት ተከትሎ ዋና አቃቤ ሕግ ጄኔራል ሜሪክ ጋርላንድ የፍትህ ቢሮ በማንኛውም ደረጃ ጥቃት አድራሾቹም በሙሉ ለፍትህ እንደሚያቀርብ ቃል የገቡ ሲሆን እስካሁን ድረስም ሰባት መቶ ሀያ አምስት ሰዎች ተከሰው ታስረዋል ብለዋል። ይሁንና እነዚህንና ሌሎች ተጠርጣሪዎች ላይ ብይን ለመስጠት የፍርድ ሂደቱ ከአመት በላይ የሚፈጅ ይሆናል። ፕሬዚዳንት ጆ ባይደን በዛሬው ዕለት በምክር ቤቱ ላይ ጥቃት የተፈጸመበትን አንደኛ አመት ለማሰብ ባደረጉት ንግግር ህገ መንግስታችን ላይ ትልቅ ጥቃት ተጋርጦበታል ያሉ ሲሆን በዕለቱ ለተቃውሞ የወጡ ሰዎች የቀድሞውን ፕሬዚዳንት እንጂ ሀገራቸውን እያገለገሉ አልነበረም ሲሉ ተችተዋል። ሀገራችሁን እናንተ ስታሸንፉ ብቻ ማፍቀር አትችሉ። ውሸትን ይዛችሁና እንግባችሁ አርበኛ አትሆኑ። ይህን ምክር ቤት ረግጠው የገቡ ይህን ነገር ያነሳሱና የቀሰቀሱ ሰዎች የአሜሪካን ጉሮሮ የአሜሪካን ዲሞክራሲ አንቀው ይዘዋል። እነዚህ ሰዎች በመርህና በአርበኝነት አይደለም የመጡት የመጡት በቁጣና በንዴት ነው። አሜሪካንን ሳይሆን አንድን ሰው ነበር የሚያገለግሉት። ለዚያም ነው ይህንን አመፅ የቀሰቀሱት። ለዚህ ምርጫ እውቅና ለመስጠት የነፈጉት የመራጮችን ድምፅ ክደዋል። በተመሳሳይ ምክትል ፕሬዚዳንት ካማላ ሃሪስም በዛሬው ዕለት ንግግር ያደረጉ ሲሆን የምክር ቤቱን ጥቃት የጃፓን የጦር ኃይል በዩናይትድ ስቴትስ ኃይል ላይ እንደ አውሮፓውያን አቆጣጠር በታህሳስ 7 1941 ዓ.ም ካደረሰው ጥቃት ጋር እንዲሁም ከመስከረም 9211 የኒውዮርክ የአሸባሪዎች ጥቃት ጋር ያነጻጸሩት ሲሆን ይህንን ሁኔታም በአሜሪካ ስርዓት ላይ የተቃጣ ትልቅ ጥቃት ነው ብለዋል። የዛን ቀን ሊያጠፉ የመጡት በምርጫ ያሸነፉ መሪዎችን ብቻ ሳይሆን ሊያፈርሱ የመጡት ለዘመናት አሜሪካውያን ለማቆም የተሰለፉለትን የተዋጉለትንና ደማቸውን ያፈሰሱላቸውን ተቋሞችና እሴቶቻችንን እንዲሁም ሀሳቦቻችንን ነው። ፕሬዚዳንት ጆ ባይደን ታዲያ ንግግራቸውን ሲፈጽሙ በተስፋ መቋጨት የፈለጉ ይመስላሉ። በዚህ ነገር ላይ አሜሪካ የተጋፈጠችው ስጋት ግልጽ ቢሆንም፣ ነገር ግን ከጨለማ ቀናቶቻችን ወደ ብርሃን እንወጣለን ሲሉ ንግግራቸውን ፈጽመዋል። ከአሜሪካ ድምፅ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ